The Voice of America። ለቀጣዮቹ 15 ዓመታት ለተቀረጸው የልማት ግቦች የገንዘብ አቅርቦት ለማፈላለግ ይረዳል የተባለ ፋይናንስ ለልማት ዓለም አቀፍ ጉባኤ ከሁለት ሳምንታት ባነሰ ጊዜ ውስጥ በአዲስ አበባ ይጀመራል። ጉባኤው ታዳጊ ሀገሮች በተናጠል ለቀረጿቸው የልማት ግቦችም የገንዘብ ምንጭ እንደሚያስገኝ ተስፋ ተደርጓል። ከመጪው ዓመት ጀምሮ ተግባራዊ ለሚደረገው ሁለተኛ የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ገንዘብ ለማግኘት ይጠቅማል ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል ነው ከፊታችን ሐምሌ ስድስት እስከ ዘጠኝ በአዲስ አበባ የሚካሄደው ሶስተኛው ፋይናንስ ለልማት ጉባኤ ከተሳታፊዎች ቁጥርና ከሚጠበቀው ውጤት አንጻር ከፍተኛ ግምት ተሰጥቶታል። የበለጸጉና የታዳጊ ሀገሮች መሪዎች፣ የፋይናንስና የውጭ ጉዳይ ሚኒስትሮች፣ የዓለም አቀፍና አህጉራዊ ድርጅቶች ኃላፊዎች፣ ባለሀብቶች፣ ምሁራንና ነጋዴዎች ከሚጠበቁት ተሳታፊዎች መካከል ናቸው። የተሳታፊዎቹ ቁጥር በአጠቃላይ ከአምስት ሺህ በላይ እንደሚሆን የገንዘብና ኢኮኖሚ ልማት ሚኒስቴር ሰሞኑን ያወጣው መግለጫ አመልክቷል። ከአስራ አምስት ዓመታት በፊት ጸድቀው በትግበራ ላይ የነበሩትን የምዕተ ዓመቱን የልማት ግቦች ለማሳካት የተቀመጠው የጊዜ ገደብ በያዝ ይጠናቀቃል። ይህ ጉባኤ ታዲያ መግለጫው እንዳለው ለመጪዎቹ ዐሥራ አምስት ዓመታት ለተቀረጹ ቀጣይ ግቦች የሚሆን ገንዘብ ከማግኘት አንጻር ተጽዕኖ ፈጣሪ ስምምነቶች የሚደረጉበት ነው። ለሀያ ሰላሳ ዘላቂ የልማት ግቦች የፋይናንስና የትብብር ማዕቀፍን የሚተነትን የስምምነት ሰነድ እንደሚጸድቅም ነው ያመለከተው። በመግለጫው የተጠቀሱት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም የአዲስ አበባው ጉባኤ የመጪዎቹን በርካታ ዓመታት ዓለም አቀፍ የልማት ትብብር ማዕቀፍ የሚወስን ነው ብለዋል። ታዳጊ ሀገሮች ከዚህ ጉባኤ የሚጠብቁት ግን ይሄንም ብቻ አይደለም። ከሀያ ሰላሳ ዘላቂ የልማት ግቦች በተጨማሪ ራሳቸው ለቀረጿቸው የልማት እቅዶችም የገንዘብ ምንጭ እንደሚያገኙ ይጠብቃሉ። የመጀመሪያውን የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ያጠናቀቀውና ሌላ የአምስት ዓመት ረቂቅ እቅድ ያዘጋጀው የኢትዮጵያ መንግስት ለምሳሌ እንዲህ አይነቱን ድጋፍ ከሚጠብቁት አንዱ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደሙ गया था ይህንኑ ነው ያብራሩት። ይሄ ድህረ 2015 የልማት አጀንዳዎችን ለማስፈጸም የሚያገለግል የሚያስፈልግ ሀብትና ገንዘብ ሞቢላይዝ የማድረግ ዓላማ ይዞ የሚንቀሳቀስ ነው። ኢትዮጵያም እንደሚታወቀው እንግዲህ በፈጣን እድገት ውስጥ ያለች ሀገር ነች። የተለያዩ የልማት እቅዶች አሏት። ከነኛ መካከል አሁን ጂቲፒ ሁለት እንግዲህ በቅርቡ እንደሚጸድቅ ይጠበቃል። እዛም ላይ በርካታ የልማት ስራዎች ይኖሩናል። ስለዚህ እንደሌሎች ታዳጊ ሀገሮች ሁሉ ልማት እቅዶች ቤተሰቦቻችንን ተግባራዊ ለማድረግ የሚያስፈልገንን ፋይናንስ በበቂ ሁኔታ ለማግኘት በዚህ ስብሰባ ላይ እኛም ሆንን እኛን መሰል ሀገራት ሁሉ ተሳትፎ እንደሚያደርጉ ይጠብቃል። ኢትዮጵያን ለመሳሰሉ ታዳጊ ሀገሮች የልማት ድጋፍና እርዳታ ከማድረግ አንጻር ወደ ኢኮኖሚ ሀያልነት እየመጡ ያሉ ቻይና፣ ህንድና ብራዚልን የመሳሰሉ ሀገሮች ይበልጥ በሚሰሩበት ሁኔታ ላይ ጉባኤው ይወያይ ይሆን? ቃል አቀባዩ ተወልደ ሙሉጌታ ጉዳዩ በሂደት ላይ ነው ብለዋል። ይህ ገና በውይይት ላይ ያለ ነገር ነው በንጠልጥል ላይ የሚገኝ ሁሉም የበኩላቸውን እንዲወጡ ለማድረግና በዚህ ጉባኤ ወቅት ስምምነት የተደረሰበት ሰነድ ለማዘጋጀትም ውይይቶች እንደቀጠሉ ነው። ከዓለም አቀፉ ፋይናንስ ለልማት ጉባኤ በተጨማሪ ከመቶ በላይ ተጓዳኝ ስብሰባዎችና የፓናል ውይይቶች እንደሚካሄዱም የኢትዮጵያ መንግስት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ